the voice of america

ሰላም ጤና ስጥል እንደምናመሻችው፣ በ1922 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 23 2008 ዓ ም ዝግጅታችን ጀምረዋል። የምሽቱ አስተናጋጆቻችሁ ቆንጅ ይታየና እኔም ሰሎሞን አባተንን

የዘንድሮው የ12ተኛ ክፍል መልቀቂያ ብሔራዊ ፈተና ከሰኔ 27 ጀምሮ እንደሚሰጥ የትምህርት ሚኒስቴር አስታውቋል። አሁን ጊዜያችን ላይ እንደመጫወት ማለት ነው ወይ ትምህርት የለም ወይ ምንም የምንሰራው ስራ የለም። ምክንያቱም ከፊታችን ፈተና ይኖራል። ስለዚህ አንድ ወር ሙሉ ብቃ በጊዜያችን እንደመቀለጥ ማለት ነው።

የዘንድሮ ተፈታኞች ከሆኑት ያንዱን ድምፅ ነው የሰማችሁት። በሌላ በኩል ደግሞ ለፈተናው መስተጓጎል በውጭ ሀገር የሚገኝ የኦሮሞ ተሟጋች ነኝ የሚል ቡድን ኃላፊነት ወስዷል። ለኦሮሚያ ተማሪዎች ብቻ መድሮ ለማድረግ እነሱ ለመጥቀም ታስቦ ቢሆን ኖሮ ፈተናው ውስጥ ለውስጥ ማሽሎክለት ይቻል ነበረ። ያ አይደለም የተደረገው። ፈተናው እንዳለ በሀገሪቷ ሁሉም ሰው አግኝቶት ፈተናው እንዲሰረዝ መንግስት መገደድ አለበት የሚል ውሳኔ የተወሰነ

በምህፃር ኦኤምኤን ተብሎ የሚጠራው የኦሮሞ ሚዲያ ኔትወርክ ዲሬክተር ጃዋር መሐመድ ለቪኦኤ ከሰጠው መግለጫ የተቀነጨበ ነው ቀደም ሲል የሰማችሁት። በአብይ ርዕስ ዘገባዎች ይኖራሉ። አሁን የምሽቱ የዓለም ዜና ሱዳን ስድስት የተመዘገቡ ስደተኞችን ጨምሮ አራት መቶ አርባ ሁለት ኤርትራውያንን

ባለፈው ወር መገባደጃ ወደ ሀገራቸው መመለሷን አንድ ዓለም አቀፍ ለሰብአዊ መብቶች የቆመ ድርጅት አስታወቀ። ሁማን ራይትስ ዋች ትናንት ባወጣው ዘገባ ሱዳን ህጋዊ ከለላ የሚሹ ስደተኞችን በማሰር ሸሽተውት ከመጡት ጨቋኝ መንግስት እጅ እንዲወድቁ እያደረገች ነው ሲል ከሷል። የዚህ ዘገባ ዝርዝር ይኖረናል፣ እንደደረሰን እናቀርባለን።

በያዝነው የአውሮፓውያን አመት በ2016 ዓ ም ካሁን ባለው ጊዜ አውሮፓ ለመግባት ሜዲቴራንያን ባህርን ሊያቋርጡ ሲሞክሩ ከሞቱት ሰዎች የሞቱት ሰዎች ቁጥር ከ2500 መብለጡ ተዘገበ። ለማነጻጸርም ባለፈው 2015 በመጀመሪያዎቹ አምስት ወራት 1855 ነበር። በዚህ ጊዜ ህይወታቸው ያለፈው

የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ ዊልያም ስፒንድለር በአጠቃላይ በሜዲተራኒያን ባህር በአሁኑ ጊዜ ባህሩን ለማቋረጥ ከሚሞክሩ ሰዎች ከሰማንያ አንድ ሰው አንዱ ህይወቱ ባህሩ ላይ የመቅረት እጣ ሊገጥመው እንደሚችል ገልጸዋል። ከሰሜን አፍሪካ ወደ ጣሊያን የሚወስደው የባህሩ መስመር የባሰ አደገኛ መሆኑን በዚህ ዓመት ከሞቱት መካከል 2119ኙ በዚህ መስመር ለማቋረጥ የሞከሩ መሆናቸውን አክለዋል።

በዚያ መስመር ከ23 ሰው አንዱ የመስጠም ዕጣ ሊገጥመው እንደሚችል ተጠቁመዋል። በዚህ መስመር የሚጓዙት አብዛኞቹ ፍልሰተኞች ናይጀሪያውያንና ጋምቢያውያን ሲሆኑ በቱርክና በግሪክ መስመር ደግሞ የሚበዙት ሶሪያውያን አፍጋኒስታናውያንና ኢራቃውያን መሆናቸውን ዩኤንኤችሲአር ገልጿል። ባለፈው ሳምንት ብቻ

ቁጥራቸው 880 የሚገመት ፍልሰተኞችና ስደተኞች ባህሩን ለማቋረጥ ሲሞክሩ አልቀዋል። በአይቮሪኮስት በሰብእና በጦር ምርኮኞችና ሲቪሎች ላይ ወንጀል ፈጽመዋል ተብለው የተከሰሱት የቀድሞ ፕሬዚደንት ሎረን ባግቦ ባለቤት ሲሞኒ ባግቦ ዛሬ ፍርድ ቤት ይቀርባሉ። አይረን ሌዲ ወይም አምባገነኗ ቀዳሚት እመቤት በመባል የሚታወቁት

እኚሁ ሴት እንደ ኤሮፓውያን አቆጣጠር በ2010 ዓ ም የተካሄደው ምርጫ ተከትሎ በተፈጠረውና ከሶስት ሺህ በላይ ሰዎች በተገደሉበት ግጭት መሪ ሚና ተጫውተዋል ተብለው የተከሰሱ ናቸው። ጀምስ በቲ ነው፣ አጭር ዘገባ ያጠናቀረው፣ ሶሎሞን ክፍሌ ያቀርበዋል። ሲሜን ባግሞ ቀደም ሲል የባለቤታቸውን ስልጣን ተገን በማድረግ ፈጽመዋል በተባለው ወንጀል የ20 ዓመታት እስራት ተበይኖባቸዋል።

ባለቤታቸው የቀድሞ ፕሬዚደንት ሎራ ባግቦና የወጣቶች ጉዳይ ሚኒስትራቸው ሻርል ብሌጉድ ሄግ በሚገኘው የዓለም አቀፉ ወንጀል ችሎት ጉዳያቸው እየታየ ነው። ባግቦ እንደ አውሮፓን ዘመን አቆጣጠር በ2010 በተካሄደው ምርጫ በወቅቱ ፕሬዝደንት አላሳን ዋታራ ከተሸነፉ በኋላ ሥልጣን ላይ ለመቆየት ሲሉ ለተፈጠረው ግጭት እጃቸው አለበት ተብለው ይከሰሳሉ።

ይህ በእንዲህ እንዳለ ሚስስ ባግቦን የሚከሱ የሰብአዊ መብት ቡድኖች ጠበቆቻቸው አስፈላጊ መረጃዎችን ማግኘት ከማይችሉበት ደረጃ መድረሳቸውን በመግለጽ ከጉዳዩ እራሳቸውን ማግደላቸውን ትላንት አስታውቀዋል። በሌላ በኩል ደግሞ የአይቮሪ ኮስት ህዝባዊ ግንባር ፓርቲ ጊዜያዊ ቃል አቀባይ ቡባካር ኮኔ ሲናገሩ ሲሞን ባግቦ ከቀረቡባቸው ክሶች ሁሉ ነጻ ናቸው፣ እየተፈጸመባቸው ያለው ከፖለቲካና ፍትሕ ጋር የተያያዘ ወከባ ነው ሲሉ አስረድተዋል።

ይሄ ጉዳይ የሚታየው ሙሉ በሙሉ እንደ ወከባ ነው። የፖለቲካም የፍትህም ማስፈራሪያ ዘዴ ነው። ሚስትር ባግቦ ሄግ ውስጥ ጉዳያቸው እየታየ ነው። ባለቤታቸውና ወንድ ልጃቸው ደግሞ እዚህ አገር ውስጥ ወከባ እየደረሰባቸው ነው። ማስረጃዎች ግን አልተገኙም። ስለዚህ ሚስ ባግቦ

ከቀረቡባቸው ክሶች ሁሉ ነጻ ናቸው። የፈጸሙት ወንጀል የለምና ነው ወከባ ነው የምንለው። የወቅቱ ፕሬዚደንት አላሳን ዋታራም ባለፈው የካቲት በሰጡት መግለጫ ከእንግዲህ ወዲያ አንድም አይቮሪያዊ ወደ አይሲሲ ማለትም ወደ ዓለም አቀፉ ወንጀል ችሎት አልልክም ምክንያቱም በአሁኑ ወቅት ሀገሪቱ የተሟላ የፍትህ ተቋም ስላላት ጉዳዮች እዚሁ መታየት ይችላሉ ብለዋል። የአይቮሪ ኮስት ህዝባዊ ግንባር ፓርቲው ጊዜያዊ ቃል አቀባይ ቡባካር ኮኔ ግን ዋታራ ከዚህ ውሳኔ ላይ የደረሱት

የራሳቸውን ባለሥልጣናት በዓለም አቀፉ ወንጀል ችሎት ስለሚፈለጉ ያን ለማስወገድ ሲሉ ነው ሲሉ ተከራክረዋል። ወደ ናይጄሪያ ዞር ስንል ደግሞ በደቡባዊ ናይጄሪያ ውስጥ ቢያፍራ እንደገና ራሷን የቻለች

ሰልፈኞች ነጻ ሀገር እንድትሆን የጠየቁ የተቃውሞ ሰልፈኞችና ፖሊሶች ተጋጭተው ሰባት ሰው መገደሉን ፖሊሶቹ አስታወቁ። የደልታ ክፍለ ግዛት የፖሊስ አዛዥ ኡስማን ባላ አልካሊ ለቪኦኤ በሰጡት ቃል በኒጀር ወንዝ ድልድይ ላይ በማቋረጥ ላይ የነበሩትን የተቃውሞ ሰልፈኞች ፖሊስ ሊያስቆማቸው ሲሞክር በሁለቱ ወገኖች መካከል የተኩስ ልውውጥ ተነሳ ብለዋል። ትናንት ማታ ሰልፍ ያካሄዱት ተቃዋሚዎች ፈቃድም አልተሰጣቸውም ነበር

ብለዋል የፖሊስ አዛዡ። ከተገደሉት ውስጥ አንዲቱ ነፍሰ ጡር ሴት ሲሆኑ ሁለት ፖሊሶችም አሉባቸው ብለዋል። ቢያፍራ ከናይጄሪያ እንድትገነጠል ይታገሉ የነበሩ ክፍሎች እንደ ኤሮፓውያን አቆጣጠር በ1967 ነጻ ሀገር መሆኗን ማወጃቸው ሲታወስ ከናይጄሪያ ጦር ሰራዊት ጋር ከዚያ ተከትሎ ለሁለት አመት

ተኩል ውጊያ ከተካሄደ በኋላ ንቅናቄያቸው እንደከሸፈ የሚታወስ ነው። ዛሬ የሚበዛው ህዝብ ኢግቦ ቋንቋ ተናጋሪ በሆነባቸው አምስት የደቡብ ምስራቅ ናይጄሪያ ክፍለ ሀገሮችም ቢያፍራ ትገንጠል የሚሉ ሰልፎች ተካሂደው ነበር። በመጨረሻም ሱዳን ውስጥ

የቆዩትን ስደተኞች አስመልክቶ የሂዩማን ራይትስ ዋችን መግለጫ የያዘው ዘገባ አሁን ደርሶናል። ሱዳን ስድስት የተመዘገቡ ስደተኞችን ጨምሮ አራት መቶ አርባ ሁለት ኤርትራውያን ባለፈው ወር መገባደጃ ወደ አገራቸው መመለሷን ሂዩማን ራይትስ ዋች አስታውቋል። የሰብአዊ መብቶች ተሟጋቹ ቡድን ትናንት ባወጣው ሪፖርት ሱዳን ህጋዊ ከለላ የሚሹ ስደተኞችን በማሰር ሸሽተው ከመጡት ጨቋኝ መንግስት እጅ እንዲወድቁ እያደረገች ነው ሲል ከሷል።

የዚህን ዘገባ ዝርዝር አሉላ ከበደ ይዟል። ሱዳን ለነኚህ ሰዎች ደህንነት ጥበቃ መረጋገጥ ከተባበሩት መንግስታት የስደተኞች ኮሚሽን ጋር

ተባብራ መስራት እንጂ የመብት ረገጣ እንዲፈጸምባቸው ወደ ሀገራቸው ልትመለሳቸው ባልተገባ ያሉት የሁማን ራይትስ ዋች ከፍተኛ የጥናት ባለሙያና የመብት ተሟጋቹ ጌሪ ስምሰን ናቸው። ስደተኞች ተገደው ወደ ሀገራቸው እንዲመለሱ ከመድረጋቸው በፊት ጥገኝነት የመጠየቅ መብታቸው ሊረጋገጥ ሊከበር፣ ዓለም አቀፉ ሕጎች ይደነግጋሉ ብለዋል። ሕጉ በተጨማሪም ከሌላ ጥያቄዎች በሀገራቸው

በደልና ስቁቋ እንዳይፈጸምባቸው ህይወታቸውም አደጋ ላይ እንዳይወድቅ ማረጋገጥን ይጠይቃል። ዩኤንኤችሲአር ሱዳን ወደ አገራቸው እንዲመለሱ ያደረገቻቸውን ዜጎች ለማየት በተደጋጋሚ ያቀረበው ጥያቄ በሱዳን ውድቅ ተደርጓል። ክቡራትና ክቡራን ለዜናው የተያዘው ሰዓት አበቃ። አብራችሁን ቆዩ። እስከ ምሽቱ አራት ሰዓት

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ኸርትዝ እንዲሁም በናይልሳት 2 ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 23 2008 ዓ ም ምሽት ፕሮግራም ነው።

በተለያየ የዓለማችን ክፍል ቆት መጥለቅለቅ አለ፣ ድርቅ አለ፣ አውሮፓ በስደተኞች መጥለቅለቅ አለ። የዚህ ከአየር ንብረት ለውጥ ጋር በሰበብነት የተያያዘ እና እነዚህ በሙሉ ደምረን ስናይ ምናልባት በፊት ከርቀት በዜናም በተለያየ ነገር ያዩት እና የሰሙት የነበሩት አገራት አሁን መዘዙን አደጋውን በየሜዳቸው እያዩት ያሉ ይመስለኛል እና እና

ዶክተር ጌታቸው አሰፋ ይቀጥላሉ። በምሽቱ ዝግጅት የተፈጥሮ አካባቢ ተመራማሪ እና መምህር እንዲሁም የአየር ንብረት ለውጥ እና የአየር ንብረት ደህንነትም ተሟጋች ናቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።

የዘንድሮው የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ከሰኔ ሃያ ሰባት ጀምሮ እንደሚሰጥ የትምህርት ሚኒስቴር አስታውቋል። የፈተናው

ትናንት መቋረጥ አዲስ አበባ ውስጥ ላሉ ተፈታኞች አሳዛኝ መሆኑን ቪኦኤ ያነጋገራቸው አንዳንድ ተማሪዎች አስረድተዋል። ኦሮሚያ ውስጥ የሚገኙ ተማሪዎች የመዘጋጃ ጊዜ አላገኙም ያሉ የክልሉን የተቃውሞ እንቅስቃሴ የደገፉ ወገኖች የፈተናው መሰረቅና መቋረጥ ከዚሁ እንቅስቃሴ ጋር የተገናኘ መሆኑን እየገለጹ ናቸው። መንግስት በመረጃዎቹ ላይ እስካሁን መግለጫ አልሰጠም። እስክንድር ፍሬው ተጨማሪ ዘገባ አለው።

የኢትዮጵያ የአስራ ሁለተኛ ክፍል መልቀቂያ ፈተና እንዲቋረጥ የተደረገው ትናንት ጠዋት ነው። የመጀመሪያ የሆነው የእንግሊዝኛ ቋንቋ ፈተና በማህበራዊ ድረገጾች ከተሰራጨው ጋር እንደሚመሳሰል መረጋገጡ ለመቋረጡ ምክንያት መሆኑን የትምህርት ሚኒስትሩ ሽፈራው ሽጉጤ ገልጸዋል። ፈተናውን የሰረቁና በማህበራዊ ድረገጾች እንዲሰራጭ ያደረጉ ሰዎችን በመለየት ለህግ እንደሚያቀርቡም ተናግረዋል። ፈተናው ከሰኔ 27 እስከ 30 እንደሚሰጥም

የትምህርት ሚኒስቴር ዛሬ አስታውቋል። በተሰረዘው ፈተና ምትክ በመጠባበቂያነት የተያዘው ፈተና እንደሚሰጥ ነው የጠቆመው። ተማሪዎች በዚህ የአንድ ወር ጊዜ ውስጥ ዝግጅት እንዲያደርጉም አሳስቧል። ለቪኦኤ አስተያየታቸውን የሰጡ ተፈታይ ተማሪዎች ግን በሁኔታው ማዘናቸውን ገልጸዋል። ስልክ በመደወል ያነጋገርኳቸው እነዚሁ የአዲስ አበባ ከተማ ተፈታኞች ይህንኑ ነው ያንጸባረቁት። በሰበታ አካባቢ ነዋሪ የሆነው ወጣት አንዱ ነው

አሁን ጊዜያችን ላይ እንደመጫወት ማለት ነው። ወይ ትምህርት የለም፣ ወይ ምንም የምንሰራው ስራ የለም። ምክንያቱም ከፊታችን ፈተና ይኖራል። ስለዚህ አንድ ወሩን ሙሉ በቃ በጊዜያችን እንደመቀለድ ማለት ነው። ምክንያቱም እኛ ለፈተናው ተዘጋጅተን ጨርሰናል። ከፊት ያለውን አንድ ወሩ ወይ ሌላ ስራም እንዳንሰራ በዚህ በፈተና ሀሳብ ውስጥ ያለ ነው።

ትንሽ ደግሞ እስከ ዛሬ ግባችን ግንቦት ሀያ ሁለት የሚል ነበር። ያንን አይተን ነበረ ስንሰራ ነበረ። ጄሞ አካባቢ እንደምትኖር የገለጸችው ወጣትም ይሄንኑ ሀሳብ አንጸባርቃለች። ከሀያ ሰባት እስከ ሰላሳ ተብሏል።

ከዚህ በኋላ አንድ ወር ጊዜ በጣም ማለት በጊዜያችን ነው የተጫወቱት። በጣም ተናደናል። ሁላችንም ማለት ነው እና ነው በጊዜያችን በጥንቃቄያችንም እየተጫወቱ ነው። ፈተናው መሰረቁን ግን ቀደም ብላም ታውቅ እንደነበር ይህችው ወጣት ታስረዳለች። አብዛኛውን ፌስቡክ ተጠቃሚው ተማሪ አብዛኛው ይደርሰዋል ብዬ አስባለሁ። ምክንያቱም ጥያቄውን መልሶቹ ሼር ተደርገው ነበረ ከፈተናው በፊትም ከፈተናው በኋላም

የተለያዩ ነገሮች በውስጥ ተደርገው ነበረ። ተማሪው በአብዛኛው ይደርሰዋል ጊዜ አስባሉ። ደርሶታል። አንቺ ደርሶች ነበር መጠየቅ ከቻልኩኝ? አዎ ደርሶ ነበር። ፈተናውን ነበር ያየሽው? መልሱን ነው። የስንቶቹን ነበር ያየሽው አንቺ? የስንቱን ፈተና ስንት ነበር ምትፈተኝ? መጀመሪያ ፈተናዎቹን ዘርግሪልኝ እና የትኞቹን ነበር የተመለከትሽው በፌስቡክ ወይም በሌላ ማህበራዊ ተገ ያ በፌስቡክ ተመልክቼ ነበረ። እንግሊሽ ማትማቲክስ፣ ሁለቱን ሳብጀክቶች ተመልክቼ ነበር። ፌስቡክ ላይ መልሶቹንም ጥያቄዎችንም ተመልክቻል።

ከዓለም ባንክ አካባቢ ያነጋገርኩት ወጣት እንደሚለው ደግሞ የፈተናው መቋረጥና መራዘም ሁለት አይነት ስሜት አስከትሏል። ተማሪው የተቀላቀለ ስሜት ነበር የነበረው። በመራዘሙ ደስ ያለውም አለ፣ የተከፋም አለ። ብዙ ለክረምት ብዙ ነገር ያሰበ ተማሪ የተከፋ አለ። በእርግጥ እንግዲህ በሁለት ከፍለሃቸዋል። የተከፋም አለ፣ ደስ ያለውም አለ ብለኸኛል። ደስ ያላቸው በምን ምክንያት ነው ደስ የሚላቸው?

የከፋቸውስ በምን ምክንያት ነው የሚከፋቸው? ደስ ያላቸው በመራዘሙ የመዘጋጃ ጊዜያቸው እንደሚረዝምላቸው ነው የታያቸው። የከፋን ደግሞ በዚህ ጊዜ ውስጥ ስለተቀየረብን በፈጠረብን ስሜት ምክንያት ደስ አላለንም። ብዙ ያሰብነው ነገር ነበር፣ እሱ ሲስተጓጎልብን። በአገሪቱ ታሪክ ያልታየ የተባለው የሁለተኛ ደረጃ መልቀቂያ ፈተና መሰረግ ግን ማነጋገሩን ቀጥሏል። ፈተናው መቋረጡ እንደተሰማ ከተራ ስርቆት በዘለለ

እንድምታውን

ምክንያቱን አስፍቶ ያሰበ የተነተነ መግለጫ አልወጣም። በማህበራዊ ድረገጽ የተሰራጩ አንዳንድ መረጃዎች ግን ካለፈው ህዳር ጀምሮ በኦሮሚያ ሲካሄድ ከቆየው የተቃውሞ እንቅስቃሴ ጋር አገናኝተውታል። በክልሉ ያሉ ተማሪዎች በቂ የመዘጋጀት እድል ባለማግኘታቸው የፈተናው ጊዜ እንዲራዘም ሲጠይቁ መቆየታቸውን እነዚሁ መረጃዎች ይጠቅሳሉ። የፈተናው መሰረቅና የሚሰጥበት ቀን መራዘም የእነዚህን ተማሪዎች ጥያቄ በደገፉ ወገኖች የተደረገ እንደሆነም መረጃዎቹን ያሰራጩት አካላት እምነት ነው።

ጋገርኳቸው የአዲስ አበባ ተማሪዎች አንዱ እንደሚለው በጉዳዩ ላይ ጥርት ያለ መረጃ የለም። በእርግጥ ፈተና በዛ አካባቢ ላይ እንደሚይሰጣለ ብዬ አልገመትም ነበር። ደግሞ ብዙ ጊዜ በዛ አካባቢ ያለው ፈተና የተራዝሟል የሚባልም ነገር ሰምቼ ነበረ። እነዚህን የማህበራዊ ድረገጽ መረጃዎችም ከተለያዩ አካላት ማረጋገጥ አልተቻለም። በኢትዮጵያ መንግስት በኩል የትምህርት ሚኒስትሩን ሽፈራው ሽጉጤን ለማነጋገር ትናንትናና ዛሬ ያደረግኩት ጥረት አልተሳካም። ወደ ኦሮሚያ ክልላዊ መንግስትም ደውያለሁ።

ለጊዜው ምላሽ አላገኘሁም። የክልሉም ሆነ የፌዴራሉ መንግስት በምንም አይነት መንገድ በጉዳዩ ላይ ያሉት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። ለዚሁ ትናንት ተጀምሮ ለተስተጓጎለው የዘንድሮ የ12ኛ ክፍል መልቀቂያ ብሔራዊ ፈተና መቋረጥ

በውጭ ሀገር የሚገኝ የኦሮሞ ተሟጋች ነኝ የሚል ቡድን ኃላፊነት ወስዷል። በምህጻር ኦኤምኤን ተብሎ የሚጠራው የኦሮሞ ሚዲያ ኔትወርክ ዲሬክተር ጃዋር መሐመድ ማምሻውን ለቪኦኤ በሰጠው መግለጫ ከስድስት ወራት በላይ ተቃውሞ ሲያካሂዱ የነበሩ የኦሮሚያ ክልል ተማሪዎች

የመማር እድል ስላልነበራቸው በተለይ የክልሉ ፈተና ለሌላ ጊዜ እንዲተላለፍ መንግስት ተጠይቆ ነበር ብሏል። መስታወት አራጋው አነጋግረዋለች። እንግዲህ እንደሚታወቀው ላለፉት ስድስት ወራት በኦሮሚያ ውስጥ የህዝብ ተቃውሞ ነበረ። በዚህ ተቃውሞ ውስጥ በግንባር ቅድምነት ሲሳተፉ የነበሩት ተማሪዎች እንደመሆናቸው መጠን ትምህርት ቤቶች በአብዛኛው ዝግ ነበሩ። ስለዚህም መንፈቅ ዓመት ያህል ተማሪዎቹ ተረጋጋ መልኩ ትምህርት ሲማሩ ስላልነበሩ

ፈተና ዝግጁ መሆን አልቻሉም። ከዚህ የተነሳ የዛሬ ሁለት ወር አካባቢ ቤተሰቦች፣ ተማሪዎችና መምህራን ለየወረዳው ትምህርት ቢሮዎች በደብዳቤ መጽሀፍ በአካል በመድረስ የአስራ ሁለተኛ ና የአስረኛ ብሔራዊ ፈተናዎች ጊዜ ተራዝሞ የመዘጋጀ ጊዜ እንዲሰጣቸው ጥያቄ ያቀረቡ ከዛም የምሁራንና የሀገር ሽማግሌዎች የኦሮሚያን ትምህርት ቢሮ ኃላፊዎች በማነጋገር ፈተናው የፈተናው ጊዜ እንዲራዘም ጥያቄ ያቀረቡ

የኦሮሚያ ባለስልጣናትም ወደ ፌዴራል መንግስት አቅርበው የፌዴራል መንግስትን ሲጠይቁት ጥያቄው ተቀባይነት ሰላ ሳያገኝ መቀረና ፈተና እንዲወስዱ እንዲገደዱ ተደረገ። ይህ ውሳኔ በተወሰነበት ጊዜ ውስጥ ለውስጥ ሲደረግ የነበረው ሙከራ ወደ ውጭ ወጥቶ ጫና ማድረግ አስፈላጊ ስለሆነ ከፌዴራል መንግስት እስከ ወረዳ ድረስ ያሉ የትምህርት ቢሮ የትምህርት ጉዳይ ኃላፊዎች ስልኮችን በኢንተርኔት በማሰራጨት

በኢትዮጵያ ስንኮች ሀገርም የስልክ ጥሪ ተደርጎ ሰው እንዲማጽናቸው ተደረገ። ይህ መጥነሰት የሆነ ተማጽኖም አድማጭ አላገኘም። እናም ያው ፈተናው እንዲወሰድ ግዴታ ሆኖ ተገፋበት። ፈተናው እየተቃረበ በሄደ ቁጥር የመጨረሻው እርምጃ የተደረገው ይህ ፈተና በማንኛውም መልኩ ካልተቋረጠ በስተቀር ይህ ትውልድ ሙሉ በሙሉ ፈተናውን የሚወርቅበትና የሚጎዳበት መሆኑ ስለታሰበበት

ፈተና ማስተባበል አለበት፣ በሚል ይሄ እዚህ ላይ ሰሩ የነበሩ ልጆች ፈተናው በእጃቸው በማስገባት መጠባበቅ ጀመሩ። ፈተናው አንድ ቀን ሲገረው የዚህ ፈተና ኮፒ ለትምህርት ሚኒስቴር ተላከ። ፈተናው በእጃችን ያለው ለትምህርት ሚኒስቴር። ለማን ለማን? ለትምህርት ሚኒስቴር ባለስልጣናት። እነማን ናቸው? ስማቸው ልትነግረኝ ትችላለህ? ከሚኒስትሩ ጀምሮ የፈተና ኃላፊዎች

ሊክ የሆኑ በዚህ ላይ ወሳኝ ናቸው የተባሉ ሰዎች እንደደረሳቸው መረጃ አለን። እሺ። እናም እነዚህ ሰዎች ፈተና በእጃችን ገብተዋል፣ ቢያንስ በኦሮሚያ ካንስል አድርጉት በሌላው ብሔራዊ ክልሎች እንዲቀጥል የሚል ማሳሰቢያ ተሰጣቸው። ይሄንን ማሳሰቢያ ከማቀበል ይልቅ ሄደው ወደ ሚዲያ በመውጣት ምንም የወጣ ፈተና የለም ነገ ተረጋግታችሁ ፈተና ውሰዱ ወደሚል ሲኬድ ፈተናው በኢንተርኔት ተሰራጨ

ፈጥረው በኢንተርኔት ከተሰራጭ፣ ማነው ያሰራጨው? ይህንን ፈተና በኢንተርኔት ይሄንን እንግዲህ በተደራጀ መልኩ ዋና ዋና የሆኑ በሶሻል ሚዲያ ስፋት ያላቸው ተከታይ ያላቸው ሰዎች ላይ ተልኮ እኔም ሌሎችም ደርሶን ወደ ማሰራጨት ሄድን። ከተሰራጨም በኋላ ራሱ ውሸት ነው ወደ ማለት የሄዱበት ሁኔታ ነበረ። በማግስቱ ለማመን ተገደው ካንስል አድርገውታል። ፈተናው እንዴት እጃችሁ ሊገባ ቻለ? በመጀመሪያ ደረጃ

ከየት በየትና በምን ሁኔታ የሚለውን ለመግለጽ አስፈላጊ አይደለም፣ ለሰዎች ደህንነት ይባል። አሁን የኦሮሚያ ወጣቶች እያነሱት ጉዳይ ነበረ። በዚህ ጉዳይ ላይ መንግሥትም ከኦሮሚያ ክልል ጋር በመደራደር ላይ ነበር የነበረው። አሁን ብሔራዊ ፈተና ላይ ይሄንን ማምጣቱ መፍትሄ ነው ብላችሁ ታስባላችሁ? ግዴታ ነው ግዴታ። ምክንያቱም ቅድም

ተጎድተዋላ ልጆቹም አንደኛ ሲታሰሩ ሲገደሉ ነበር። ያ ብቻ አይደለም። እስቲ አስቢው አንቺ የአስራ ሁለተኛ ክፍልን ትምህርት ለስድስት ወር ሳትማሪው ፈተናውን ተፈተኝ። ለዛውም ሌላ ክልል ላይ ሰው በተረጋጋ ሁኔታ ሲማር ከነበረ ተማማሪ ጋር የምትወዳደረው። አስራ ሁለተኛ ክፍል ፈተና ማለት ብሔራዊ ውድድር ማለት ነው። አንቺ ስድስት ወር ሳትማሪ እኔ ስድስት ወሩን በደንብ ተምሬ ሁለታችን ተመሳሳይ ፈተና ወስደን እንወዳደር ቢባል ፌር ይሆናል ወይ? ተቀባይነት ሊኖረው ይችላል ወይ

ያ ፈተና ትክክለኛ ሊሆን ይችላል ወይ? የሚለው መታየት አለበት። እና ይህን ፈተና ከወሰዱ እነዚህ ልጆች እንደሚጎዱ ታስቦ ነው። በነገራችን ላይ ለኦሮሚያ ተማሪዎች ብቻ መድሮ ለማድረግ እነሱ ለመጥቀም ታስቦ ቢሆን ኖሮ ፈተናው ውስጥ ለውስጥ ማሽሎክለት ይቻል ነበረ። ያ አይደለም የተደረገው። ፈተናው እንዳለ በሀገሪቷ ሁሉም ሰው አግኝቶት

ፈተናው እንዲሰረዝ መንግስት መገደድ አለበት የሚል ውሳኔ የተወሰነ። እሺ፣ አቶ ጃዋር በጣም ነው የማመሰግነው። እንግዲህ ሌሎች ጥያቄዎች ከህዝብ ወይም ከአድማጭ ከመጣ እንዲሁ መልሰን እንደውለን ጥያቄዎቹን ወደ እናንተ እናቀርባለን። ስለዚህ ፈተና ጉዳይ አመሰግናለሁ። ለዛሬው እኔም አመሰግናለሁ።

የአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት፣ ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ጃንጃዊዶች የሚባሉት ሱዳናውያን ከአመታት በፊት በዳርፉር ክልል የገፍ ግድያና አስከፊ ግጭት በማካሄድ ይከሰሱ ነበር። አሁን የሱዳኑ ፕሬዚደንት

ኦመር ሐሰን አልበሽር የሀገሪቱን ወታደራዊ ኃይል ረዳት ቡድን አድርጓቸው በኑባ ተራራዎች እንዲዋጉ አድርገዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ጄፍሪ ያንግ ከዚህ የቀጠለውን ሰሎሞን አባ ተቀጥለው ልክነሽ ቆንጂት። ይሄ ዘገባ ለጊዜው በሌላ ዘገባ ተተክቷል።

ዘግየት ብለን ጊዜ እንዳገኘን ልናቀርበው እንችላለን። አሁን ወደሚቀጥለው ሪፖርት እናልፋለን። በአውሮፓውያኑ የዘመን አቆጣጠር በ1966 ዓ ምት የኒውዮርክ ሴናተር የነበሩት ሮበርት ኬኔዲ በያኔዋ ዘረኛ ደቡብ አፍሪካ ታሪካዊ ጉብኝት አድርገው ያስተላለፉት የተስፋ መልእክት እነሆ ከግማሽ ምዕተ ዓመት በኋላም ማስተጋባቱን ቀጥሏል።

ሮበርት ኬኔዲ በወቅቱ ያደረጉት ንግግር በሕይወታቸው ካደረጓቸው ሁሉ የሚደነቅ ነው ሲሉ ምሁራን መስክረውላቸዋል። የኬኔዲ ቤተሰብ አባላት የዚያን ታሪካዊ ጉብኝት የ50 ዓመት ምክንያት በማድረግ በአሁኑ ወቅት ደቡብ አፍሪካን በመጎብኘት ላይ ይገኛሉ። አኒታ ፓወል ከጆሃንስበርግ የላከችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።

አንድ ሰው ለዓላማው በቆመ ቁጥር ወይም የሌሎችን ሕይወት ለማሻሻል እርምጃ ሲወስድ ወይም ደግሞ በፍትሕ መጓደል ላይ ሲያምፅ ተስፋ ይጭራል። በብዙ ሚሊዮኖች መሃል የሚያልፈው ይህ ተስፋ ወደ ከፍተኛ ኃይል ይቀየርና አይደፈርም የተባለውን ግዙፍ የጭቆና ሥርዓት ግንብ መገርሰስ ይችላል። ሮበርት ኤፍ ኬነዲ እነዚህን የተስፋና የእንቢተኝነት ቃላት የተናገሩት

በያኔዋ ፍጹም የተለየች ደቡብ አፍሪካ ነበር። እንደ አውሮፓውያን ዘመን አቆጣጠር በ1966 ዓመተ ምህረት ሀገሪቱ በዘረኛው የአፓርታይድ ሥርዓት ፍጹም የተተበተበች ነበረች። ኬነዲ በአራቱ ቀናት የደቡብ አፍሪካ ጉብኝታቸው ወቅት ያደረጉት ያ ከባድ ንግግር ተስፋ ጫርና አይደፈርም የተባለው ዘረኛ አስተዳደር አንድ ቀን ሊወገድ እንደሚችል ጠቆመ። ከጸረ አፓርታይድ ዋና መሪዎች ጋር በቀጥታ ያደረጉት ግንኙነትም

ፊት ለፊት ከሀገሪቱ ነጭ መሪዎች ጋር አላተማቸው። እነሆ ግን ከሃምሳ ዓመታት በኋላ የሴኔተሩ ንግግር በሁለቱም የአትላንቲክ ውቅያኖሶች ጫፍ ማስተጋባቱን ቀጥሏል። ዛሬም በሁለቱም ማለትም በደቡብ አፍሪካና በዩናይትድ ስቴትስ የዘር እኩልነትና የማኅበራዊ ፍትሕ ጉዳዮች አብይ ችግሮች ሆነው ይታያሉ። ሁለቱም ሀገሮች ደግሞ በያዝነው የአውሮፓውያኑ ዓመት ማብቂያ ላይ ምርጫዎችን ያካሂዳሉ።

ደቡብ አፍሪካ የቀበሌና ማዘጋጃ ቤቶች ምርጫዎች የምታካሂድ ሲሆን እነዚህ ማለት የዘርና የማኅበራዊ ፍትሕ ጉዳዮች ያልተወገዱ ስለሆነ አሁንም የፖለቲካ ህዋውን እንዳደፈረሱ ናቸው። የሟቹ የዩናይትድ ስቴትስ ፕሬዚደንት የጆን ኤፍ ኬነዲ ወንድም የነበሩት ሴናተር ሮበርት ኬነዲ ሴት ልጅ ኬሪ የሰብአዊ መብቶች ታጋይ ናቸው። ምንም እንኳ ዛሬ በደቡብ አፍሪካና ዩናይትድ ስቴትስ የዘር ግንኙነቱ የተሻለ ቢሆንም ይላሉ ኬሪ

ለውጥ ግን ከሰማይ ዝም ብሎ የሚወርድ ነገር አይደለም። እርግጥ አፓርታይት ተወግዷል። አባቴም በዩናይትድ ስቴትስ የ1964ቱ የሲቪሎችን መብት የሚያስከብረው ሕግ እንዲተላለፍ ዋናውን ሚና ተጫውቷል ሲሉ አስረድተዋል።

እነዚህ ሁሉ ለውጦች የተደረጉት መንግስታቱ ስለፈለጉ አይደለም። እንዲያውም መንግስታቱ ሕጎቹ እንዳያልፉ ለማድረግ ሞክረው ነበር። ለውጦች የተደረጉት ወታደሮቹ ስለፈለጉም አልነበረም። እነርሱም እንዳያልፉ ለማድረግ ሞክረዋል።

ለውጦች የተደረጉት ግዙፎቹ የንግድ ኮርፖሬሽኖች ስለወደዷቸውም አልነበረም። በደቡብ አፍሪቃ የነበሩትም ለውጦችን ለመከላከል ጥረት አድርገዋል። ለውጦች እውን የሆኑበት ምክንያት አነስተኛ ቁጥር ያላቸው ግን የነጻነት ህልማቸውን እውን ለማድረግ ቆርጦ የተነሱ ሰዎች በመኖራቸው ነው። ለውጥ የሚመጣው በዚያ አይነት ነው። አለበለዚያ ለውጥ አይፈጠርም። ኬሪ ኬኔዲ።

በዚህ በያዝነው ሳምንት ውስጥ በጆሐንስበርግ ዊትዋትርስታንድ ዩኒቨርስቲ ያደረጉት ንግግር በብዙ ወጣት ደቡብ አፍሪካውያን ዘንድ ተወዶላቸዋል። በተለይ የፖለቲከኞቻቸው ከአንዱ ቅሌት ወደ ሌላው መግባት በእጅጉ ካናደዳቸው ብዙ ሚሊዮን ዜጎች ጥሩ አቀባበል አግኝቷል። አፓርታይድ ከደቡብ አፍሪካ ከተወገደ ሀያ ዓመታት ቢያስቆጥርም አሁንም ምጣኔ ሀብቱን በተመለከተ የተገባላቸው እኩልነት ተግባራዊ አለመሆኑ ብዙዎችን ያስቆጣል።

ኬሪ ኬነዲ በንግግራቸው እንደ ገለጹት ግን ጊዜው የጨለመ ቢመስልም አንድ እውነታ ግን ሁሌም እንዳበራ ይቆያል። ያም ተስፋ ነው።

የትንባሆ ምርቶች አስተሻሸግን መለወጥ ሰዎች ለዚህ ገዳይ ሸቀጥ ያላቸውን ፍላጎት እንዲቀንስ እያገዘ ነው ሲል የዓለም የጤና ድርጅት ደብልዩ ኤች ኦ አስታውቋል። የዓለሙ የጤና ድርጅት የዛሬውን ዓመታዊ ከትንባሆ የጸዳ ቀን ለማስታወስ አገሮች በአማካይ የትንባሆ ምርት ይቅርታ፣ በአማላይ ላይ የትንባሆ ምርት ማሸጊያዎች ምትክ

ተራ ፓኮችን በመጠቀም ማራኪነቱ እንዲቀንስ እንዲያደርጉ አሳስቧል። ሊሳሽ ላይን ከጄኒቫ ለአሜሪካ ድምፅ ያጠናቀረችው ዘገባ አለ አሉላ ከበደ ያቀርበዋል።

የተለያዩ የትንባሆ ምርቶች ማሸጊያዎችን አስመልክቶ የዓለም ጤና ድርጅት ያቀረበው አዲስ ሀሳብ ከአሁን ቀደም በሲጋራ ፓኮዎች ላይ የሚታተሙትን ለየት ባለ አለባበሳቸው የሚታወቁ ፈረስ ጋላቢዎች መስክ ላይ ሲጋራ ይዘው የሚታዩባቸውን ምስሎች በእጅጉ የተለየ ገጽታ የሚያንጸባርቁ ናቸው።

ለናሙና ያህል የወጡት ፓኮዎችም በጥቁር መደብ ላይ ሲጋራ ገዳይ መሆኑን የሚያመላክቱ ጽሁፎች በጉልህ የሰፈሩባቸውና በካንሰር ሳቢያ ለህልፈት የሚዳረጉ ሰዎችን ምስል የያዙ ናቸው። ዳግላስ ቤቸር ባለሙ የጤና ድርጅት የተላላፊ በሽታዎች መከላከያ ፕሮግራሞች ዲሬክተር ናቸው። እነኚህ ቀድመውኑ የሌለ ሳቢነት ያልተሸለሙት አዳዲሶቹ ፓኮዎች የሲጋራን ማራኪነት ለመቀነስ የታለሙ ወይም የተነጣጠሩ ናቸው ይላሉ።

ትንባሆን በትክክለኛ ምንነቱ በግልጥ የሚያሳይ ነው። በተባለው መንገድ ጥቅም ላይ ሲውል ከተጠቃሚዎቹ የገሚሱን ያህል ሕይወት የሚቀጥፍ በዓለም ብቸኛው ህጋዊ ሸቀጥ ነው።

በዓለም ጤና ድርጅት ትንበያ መሰረት በየዓመቱ ቁጥሩ ከስድስት ሚሊዮን በላይ የሚሆን ሕዝብ ከትንባሆ ጋር በተያያዙ በሽታዎች ሳቢያ ያለ ጊዜው ለህልፈት ይዳረጋል። እንደ አውሮፓውያን የዘመን አቆጣጠር በ2030 ዓ.ም ይህ ቁጥር ከ8 ሚሊዮን እንደሚልቅና በእነኚህ ሊከላከሏቸው በሚችሉ በሽታዎች ሳቢያ ለሞት ከሚበቁት ከ80 በመቶ በላይ የሚልቁት በማደግ ላይ ያሉ አገሮች ዜጎች መሆናቸውን ደብዎቹ ጨምሮ ገልጧል።

እነኚህን ከአማላይነት ይልቅ የሲጋራን ጎጅነት አጉልተው የሚያሳዩ ምስሎችና የማስጠንቀቂያ መረጃዎች ያዘሉ የሲጋራ ፓኮች እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ ም በስራ ላይ በመዋል አውስትራሊያ የመጀመሪያዋ አገር ሆናለች። ፈረንሳይና ብሪታንያም አውስትራሊያን ተከትለው ተመሳሳይ ይዘት የሚንጸባረቁባቸው ፓኮችን ሲያስተዋውቁ

አየርላንድ፣ ኖርዌይ፣ ሲንጋፖር፣ ቤልጅየምና ኒውዚላንድም ተመሳሳይ እርምጃ ለመውሰድ በቅድ ላይ መሆናቸውን የዓለሙ ጤና ድርጅት ይፋ አድርጓል። አውስትራሊያዊው የሕግ ሰው ቤን ማክግሬዲ የዓለሙ ጤና ድርጅት የቴክኒክ አማካሪ ናቸው። አውስትራሊያ እንደ አውሮፓውያን ዘመን አቆጣጠር ከታህሳስ 2012 አንስቶ እስከ መስከረም 2013 ባለው ጊዜ ውስጥ ይህ አዲስ አቀራረብ ያመጣውን ለውጥ መገምገሟን አስረድተዋል።

በዚያን ጊዜ ውስጥ በአውስትሬሊያ የጢሱን ዓለም ሊቀላቀሉ የሚችሉ አዲስ አጫሾች ቁጥር በሁለት ነጥብ በመቶ መቀነሱ ሲዘገብ ከዚህም ውስጥ ነጥብ አምስት በመቶ

የሲጋራውን ጎጂነት የሚያሳዩትን ምስሎችና የማስጠንቀቂያ መረጃዎች ያዘሉትን የአዲሶቹን የሲጋራ ፓኮች ጥቅም ላይ መዋል ተከትሎ የተገኘ ውጤት ነው። ጥናቱ በተካሄደበት የሰባት ወራት ዕድሜ ውስጥ የአጫሽ አውስትራሊያውያን ቁጥር አዲሱ አቀራረብ ባመጣው አዎንታዊ ለውጥ ሳቢያ ከአንድ መቶ ስምንት ሺህ በታች ሊወርድ መቻሉንም ማግሬዲ አስረድተዋል።

ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከ31 ደቂቃ ነው። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ

ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ19 እና በ49 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርዝ መካከለኛ ሞገድ ላይም ታገኙናላችሁ። በተጨማሪም ስርጭቶቻችን በየዕለቱ ከምሽቱ አምስት ሰዓት ላይ ይደገማሉ።

በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ካም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ። ስርጭቶቻችንን በኦዲዮ ናው የምትከታተሉ አድማጮቻችን ለካናዳና ለሌላው የአሜሪካ ሀገሮች 6415252 እንግሊዝ ለእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ 4433 00 ናቸው የስልክ ቁጥሮቹ።

በእጅ ስልካችሁም ላይ ታገኙናላችሁ። ቪኦኤ ዳት ሆርን ዳት ኤምኦቢአይ ላይ ይሆናል የምታገኙን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።

የሳተላይት አድራሻችንን ደግሞ እናስታውሳችሁ። ሳተላይት ዩተልሳት ሰባት ሰባት ዲግሪ ምዕራብ ሶስት ሀምሳ ሶስት ዲግሪ ምስራቅ ላይ ትገኛለች። ዩተልሳት ለፎቶግራፎች ና ለድምፅ ቪኦኤ ሀያ አራት ላይ አለን ትራንስፖንደሩ ኢ ሰላሳ ስድስት ነው። ዲኤል ፍሪኩዌንሲው ወይም ሞገዱ አስራ ሁለት ነጥብ ሶስት ዘጠኝ ዘጠኝ ጊጋሄርትስ ኤፍሲ ኤፍኢሲ አምስት ህዝባር ስድስት ሲምበል ሬት ሀያ ሰባት ነጥብ አምስት

ዲኤል ፖላራይዜሽን ቨርቲካል ነው። ቨርቹዋል ቻናሉ 4132 ቪኦኤ 24 ነው። በድጋሚ ተከታተሉን ክቡራትና ክቡራን አድማጮች፣ አስተናጋጆቻችሁ ሶሎሞን አባትና ቆንጂት ታዬ ናል። አሁን ከድምፄ ምን ሆኖ ነው ከስልክ አስተያየቶች ረሃብ ነው ለማለት አስተያየቶቻችሁ ጥቂቱን እናሰማ

ስትለን ዜዎች አቢ ከካናዳ ነው ምደውለው። ለጥያቄ ወመልስ እንግዳ ወይዘሮ ትዝታ ያነጋገራቸውን በጥሞና ሰምቼ ነበረ። የእግዚአብሔርን ስም የጠሩና እንደገና ደግሞ በእናትነታቸው በእንባ የታጀበ ጥሪያቸውን ለኢትዮጵያውያን አቅርበዋል። ይህ መልካም ሆኖ ሳለ ነገር ግን ችግሮች ያሉበት ይመስለኛል። አንደኛ የሚያስታርቅ ሰው የፖለቲካ አቋም ወስዶ አይደለም

ምክንያቱም እሳቸው የሚናገሩት የሚሰሙ ሰዎች ኢህአዴግንም የሚደግፉ ሰዎች አሉ። ከእነሱ ጋር ነው እንግዲህ እርቁ የሚመስለኝ እና ፖለቲካ አቋማቸው እንዲያውም ክርር ያለ ነው። አንድ እሱ ነው ችግሩ እና ኒውትራል ቢሆኑ ኖሮ መልካም ነበር። ሁለተኛ እኔ ከመሀል መጀመራቸው ነው የሚገርመኝ። የኢትዮጵያ ህዝቦች የተከፋፈሉት ከሀያ አምስት ዓመት ወዲህ ነው ይላሉ። ነገር ግን በደርግ ዘመን በደምና በአጥንት እየፈሰሰና እየተከሰከሰ

የተላለቁበት ህዝብ ተከፋፍሎ አይደለም እ ይሄንን እንዴት ዘለው ነው ይህኛውን ክፍፍል ካሁን ከአንድ ሰአመት ወዲህ ነው የሚሉት የሚ አልገባኝም። ሶስተኛ ሰው መቼም የፖለቲካ አቋሙ ሳይኖረው በአየር ላይ ተንጠለጠለ ሰው የለም። ስለዚህ የፖለቲካው ችግር ሳይፈታ ኢትዮጵያን ህዝብ ለማቀራረብ የሚቻል አይመስለኝም። ስለዚህ መፍትሄው የፖለቲካ ልዩነትን እንዴት ነው ማስተናገድ የሚቻለው? ልዩነትን እንዴት ነው መቀበል የሚቻለው

ልዩነትን ማስተናገድ ካልተቻለ ፖለቲካ ልዩነት ማለት ነው፣ ምንጊዜም መፍትሄ አይኖርም። ህዝብን ለይቶ ከፖለቲካ ውጭ ለብቻውኑ ማቀራረብ የሚቻልበት ሁኔታ ያለ አይመስለኝም። አመሰግናለሁ። ሰላም ጤና ይስጥልኝ። ቮይስ ኦፍ አሜሪካ ደራራ ነኝ፣ ከሳን ሆዜ ካሊፎርኒያ። ለወይዘሮ ሰዋ ሰው ከቀረቡት ጥያቄዎች ውስጥ አንዱ ምን ይላል? የኢትዮጵያ አንድነት ከ-

መቼውም በላይ የላላ ነው እና በዛ ላይ አስተያየት እንዲሰጡ ነበር የተጠየቁት። አስተያየታቸው እንዳለ ሆኖ እኔ ግን መጨመር የሚፈልገው ነገር ኢትዮጵያ ውስጥ በፊትም አንድነት አልነበረም። መጀመሪያም ጨቋኝ ነበረ፣ ተጨቋኝ ነበረ። ከዛ ውጪ ልዩነቱን ያበዛው ወይም ደግሞ ያመጣው የኢህአዴግ መንግስት አይመስለኝም።

ጠላችትልኝ ወይዘሮ ሰዋሰው ትዝት አበላቸው ባነጋገረቻቸው የሁለተኛው ቀን ንግግር ተመርኩሽ ነው። በጣም አደንቃቸዋለሁ ወይዘሮ ሰዋሰው ጥሩ ሀሳቢያ ያነሳሱ ጥሩ ጥሩ ሀሳቦችንም አንስተዋል። ግን አንዳንድ ደግሞ ትንሽ የበሰለው ትንሽ ጥራጥሬዎችም አልተፉበትም እና አንዳንድ ነገር ማለት ፈልጋለሁ። እሳቸው ልክ እንደሳቸው እንደዚሁ ተመሳሳይ ሀሳብ ይዘው ብቅ ያሉ ያሉ ሰዎች ብዙዎች ነበሩና ጥፋቱ ምን ይመስለኛል

የተደረጉትን እርምጃዎችን አለመቃኘት ችግር ያለ ይመስለኛል። ሁሉም እንደ አዲስ መነሳት ይፈልጋል። ልክ እንደሳቸው ማለት ነው። አሁን ለምሳሌ በቅርቡ ተቃዋሚዎቹ አንድ ላይ የተሰባሰቡ የዘር የምናምን መከፋፈሉ ብዙ ጊዜ ይጎዳናል እና አጀንዳችን እንዳለ ሆኖ በጋራ ትብብር መጠቃቀፍ ኦሮሞ ሲጎዳ

አማራው እንደተጎዳ አማራው ሲጎዳ ኦሮ ሁሉ ኢትዮጵያ እንደተጎዳ እያደረግ እናየው በሃይማኖትም ቢሆን በዚህ መልክ እንጓዝ የሚሉ በተቃዋሚዎች ጎራው በኩል ጥሩ እንቅስቃሴ እየታየ ባለበት ሰዓት ተቃዋሚዎችንና መንግስትን እኩል በማየት በዛም ጥፋት አለ፣ በዚህም ጥፋት አለ ብሎ እኩል እኩል መንግስት እኮ መላወሻ እኮ የለም። በመንግስት አያያዝ፣ አሁን ኢትዮጵያ ውስጥ ባለው አያያዝ እኮ ምንም ነገር መደረግ አይቻልም። ምህዳሩን አጥሩ ቦታል። በዚህ ስር ብሶት የወለዳቸውን ተቃውሞዎቹን በሙሉ በአንድ ላይ ፈርጀው

ተቃዋሚዎችም መንግስትም ብሎ እኩል በማየት ግን በጣም ጥፋት ሆኖ ይሰማኛል።

ስለ አስተያየቶቻችሁን እናመሰግናለን፣ የተከበራችሁ አድማጮች ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦርኤን አት ቪኦኤ ኒውስ ዶት ኮም ነው። በኢሜይል አስተያየቶቻችሁን የሰጣችሁን በርካታ አድማጮች አላችሁ። ጊዜ ከተረፈችን ወደ ኋላ አካባቢ ይዘንላችሁን እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19

በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ ፕሮግራም ሐኪሙን ይጠይቁ ነው።

ሐኪሞን ይጠይቁ ለምሽቱ በዚካ ቫይረስ ስርጭት አዲስ ስጋቶች ዙሪያ ባለፈው ሳምንት የጀመረውን ተከታታይ ዝግጅት ሁለተኛ ክፍል ይዞ ቀርቧል። ከዚህ ቀደም ወረርሽኙን አስመልክቶ ለአማርኛ አንባቢዎች ያቀረቧቸውን ትምህርታዊ ጽሁፎች መነሻ በማድረግ ሐኪሞን ይጠይቁ ባስተናገደው የመጀመሪያ ዙር ተከታታይ ዝግጅት የተሳተፉት የውስጥ ደዌ ሕክምና ባለሙያው ዶክተር አሸናፊ ዋቅቶላ ናቸው እንግዳችን።

የሀኪሞን የጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱን ሳምንት ከእልባት ካደረገበት ይነሳል። ዶክተር አሸናፊ በሩ ላይ ነው ብለዋል። አፍሪቃ የመግባት እድሉ አፍሪቃ ከዚህ ቫይረስ የተጠበቀች የተከለለች፣ እንደው ምንም አደጋ ማያሰጋት አይደለችም እና ዝግጅት ያስፈልጋል ብለዋል። ምን አይነት ዋና ነገሮች ከግምት ሊገቡ ይገባል? ኢቦላን የመሰለ አደገኛ ወረርሽኝ ከፍተኛ እልቂት የሚፈጥርበትን ሁኔታ

በዓለም አቀፉ ማህበረሰብ ርብርብ ጭምር ስጋቱን መቀልበስ ተችሏል። ምን አይነት ዝግጅት ይጠይቅ ይሆን? እንግዲህ መጀመሪያ ትምህርት ነው። ይህንን በሚመለከት ከፍተኛ ማስተማር መጀመር አለብን። ቢምቢዎች እንዴት አድርገው በሽታውን በሽታው እንደሚያስተላልፉ ባለፉት ጊዜ ተነጋግረናል። እንግዲህ ዚካ እኮ መነሻው ራሱ ከዩጋንዳ ነው እና የማስተላለፍ

ዚካን የሚያስተላለፍ አቅም ያላቸው አዎ ቢምቢዎች በአብዛኛው በምድር ወገብ አካባቢ ያሉ ሀገሮች ውስጥ አለ በስፋት። ስለዚህ አስተማሩ ነው የሚጀምረው። ስለ ቢምቢ መከላከል፣ ማጥፋት ው መቆጣጠር፣ እሱ ትምህርቱ መጀመር አለበት። ሁለተኛ እንዴት እንደሚተላለፍ ዋናው ከቢምቢ ነው፣ ግን በሌላ የመተላለፊያ ዘዴዎች ማለት በደም በግብረ ስጋ ግንኙነት የሚተላለፉ ነገሮች ስላሉ

ይሄ ስለ ኤድስ ያደረግነው ትምህርት ሁሉ እዚህ ላይ ይጠቅማል ማለት ነው። ሰዎች ወጣቶች ኮንዶም መጠቀም አለባቸው። አንዳንድ ጊዜ ይሄ ስርጭቱ ሲጀምር እርግዝናንም ራሱ ይሄ ሁኔታ በተስፋፋበት ቦታ ወደፊትም ማስተላለፍ የሚያስፈልግበት ዝርዝር ሁኔታዎች ሊኖሩ ይችላሉ። እንግዲህ እንደ ሰዎቹ እንደ ሁኔታቸው አይቶ ማለት ነው በቅጡ ማቀድ ያስፈልጋል ነው የሚለው። አዎ፣ ግን ትምህርቱ መጀመር አለበት

እና አንዱ ደብሊችኦ የክብቨርዲውን የቫይረስ አይነት ከብራዚሉ ጋር ባገናኙበት መግለጫ ላይ ያሉት አፍሪካም ከፍተኛ ዝግጅት ማድረግ አለበት የሪጅናል የደብሊችኦ ምክንያቱም

ብራዚል እኮ በጣም ጠንካራ የፓሆ ያለበት የሪጅኑ የወደብችን በጣም ጠንካራ ድርጅቶች ናቸው። እና እኛ መዘጋጀት አለብን፣ ይሄንን በመከላከል እና ይበልጥ ጉዳት እንዳያደርሱ ነው። መልካም። በርካታ ጉዳዮችን በተከታታይ ማንሳት እንደሚፈልግ እንደሚያወያይም እረዳለሁ።

ምናልባትም ይሄን ድንገት ይሄን ስጋት በሁሉም ሀገሮች ደጃፍ የሚያቃርብ የብራዚሉ የዓለም ዋንጫ ውድድር በጉጉት የተጠበቀውን ያህል ያንኑ ያህል የከበደ ስጋትም ደቅኗልና ና እያነጋገረ ነው። ወደ ብራዚል የመጓዝን ሁኔታ ከጥያቄ ውስጥ አስገብቶ ነው ዓለም እየተዘጋጀ ያለውና በአንድ በኩል ጉዞ መሰረዝ አለበት ውድድሩም እንዲተላለፍ መድረግ አለበት የሚሉ ወገኖች አሉ። በሌላ በኩል የለም፣ በተያዘው የጊዜ ሰሌዳ መሰረት መቀጠል አለበት እየተባለ ያለበት ነውና

ምን ይሉናል? የዓለም ዋንጫ በዚካ ቫይረስ ሳቢያ የደቀነውን ስጋት እንዴት ይመለከቱታል? አዎ እንዳልከው የአስር ላይ ፕሮፌሰር አሚር አትራን ከካናዳ ና በሀርቫርድ ፐብሊክ ሄልት ሪቪው ላይ ብዙ ሺህ ሕዝብ ስለሚገናኝ አለም ላይ የመሰራጨቱን አደጋ ይጨምራል። እንዲሁም ኦሎምፒክ ይቅር የሚል ሀሳብ አቀረቱ። በሁለተኛው ቀን ላይ ደብሊችኦ መልስ ሰጠ። በተለይ እኔ መጥቀስን የምፈልገው የላንሴት ኤዲቶሪያል ነው

ታዋቂ የዓለም የጤና መጽሄት ትልልቅ ጥናቶች የሚቀርቡበትን ነው የሚሉኝ ተቀባይነት ያለው የዚካን ጭምር ከፍተኛ ጥናቶች አሁንም እያቀረቡ ያለው ነው። ዝርዝር የሆነ ለምን መሰረዝ እንደሌለበት ያቀረቡ እኔ እነሱን ነው ደግፈው። አንደኛ አየሩ ይቀየራል። እዛ የደቡባዊ ክፍለ ዓለም ስር ሄሚስፌር ስለሆነ ቀዝቃዜ የሚመጣበት ነው። በሱ ምክንያት የብሚዎች እንቅስቃሴ እጅግ በጣም ይቀንሳል።

ሁለተኛ በሴክሽዋል የሚተላለፈው ቁጥር ያንሳል። እሱን በኮንዶም መከላከል ይቻላል። ሶስተኛ በዚካ ቫይረስ ብዙ ሰው ብያዝም፣ ወደ አስር ገደማ ነው የሞቱ በዚካ ቫይረስ የታወቀው። ፓሆ ያወጣው ከብዙ ሀገሮች ውስጥ አስር ገደማ ሰው ነው። እንግዲህ አስር ሰው በመኪና አደጋ፣ በጭቅጭቅም ይሞታል። አይደለም ብዙ ነገር አለ። ሌላ ነገር ውስጥ መንገባ እና አንድ እሱ ነው።

ሁለተኛው በጣም የሚፈራው ማይክሮሴፋሊ ነው። ግን ዘጠና ስምንት ፐርሰንቶቹ ያሉት ብራዚል ውስጥ አብዛኛው ኖርዘርን ላይ ነው፣ የሀገሪቱ ሰሜናዊ ክፍል ድሃማ አካባቢዎች ውስጥ ነው ነው እና እዚህ ደቡብ ያለው ኦሎምፒክ በጣም ርቆ ነው ያለው። ለምን የሚለው ጥያቄ አልተመለሰም። ከአመጋገብ ከምናምን የሚል ባላንሴት ላይ ወጣም ሌላ አለ። እንግዲህ ጥናት ላይ ያሉ ጉዳዮች ነው።

እና የማይክሮሴፋሊን ችግሮቹም የጭንቅላት ማነስ የሚጠው ከሚሆኑ እሱም አነስተኛ ስለሆነ ይህ አንደኛ ወጪ ወጣበት፣ ሁለተኛ ዓለም ሕዝብ በጣም በናፍቆት የሚጠብቀው ነገር ይሰረዝ ማለት

ዝም ብሎ ችኮላ ነው። አሳስበንም ዚጋ ማለት አይደለም። ስለዚህ ጋ ማድረግ የምንችለው ሁሉ ማድረግ አለብን። አለም ስርጭቱን ለመቆጣጠር ጉዳት እንዳ ማድረግ አለብን። ኦሎምፒኩን መሰረዝ ግን ተገቢ አይደለም ያሉት እኔ በዚህኛው ነው መስማማ ወደ ሁለተኛ ያዝንብላሉ መቀጠል አለበት። አዎ ዝግጅት ያስፈልጋል። ተገቢውን ጥንቃቄና አስፈላጊን እርምጃዎች መውሰድ ያስፈልጋል። ግን በጉጉት የሚጠበቀው በአራት አመት አንዴ ብቅ የሚለው ይሄ ታላቅ የአለም መሰባሰቢያ መሰረዝ የለበትም ባይኖት

አው እንግዲህ ወደዛ ነው ማዘነብለው። ስጋቱ አለ። ኦሎምፒኩም ቢቀር እኮ የኢኮኖሚ እንቅስቃሴ ይቆማል ማለት አይደለም። እና ሰዎች ቫይረሱን እያዙ ማሰራጨታቸው አይቀርም። ካለው አደጋ አንጻር ሲታይ ይቁም የሚያሰኝ ነገር የለም።

ነገር ግን እንግዲህ የአሜሪካን ኮንግረስ ገንዘቡን መያዙ ወይም እዚሁ ላይ ትኩረት አለመደረጉ ሁሉ መቀየር አለበት። የሰፋ እንቅስቃሴ መደረግ አለበት። መልካም። ዶክተር አሸናፊ ዋቅቶላ የዚካ ቫይረስ ስርጭትና የከሰታቸውን ስጋቶች አስመልክቶ በሌሎች ተከታታይ ውይይቶቻችንን መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም እጅግ በጣም አመሰግናለሁ ቶዋሉላንና ቮይስ ኦፍ አሜሪካን ደህና ሰንብቱ።

ዶክተር አሸናፊ ዋቅቶላን በጣም እናመሰግናለን። በነገራችን ላይ አሁን ከመሸት አንድ ሰዓት ገደማ በፊት ባገኘነው ዜና ዚካ ቫይረስ በተጠቁ አካባቢዎች የሚኖሩ ወይም ጎብኝተው የተመለሱ ባልና ሚስቶች እና ሴቶች ለመጸነስ የሚፈልጉ ከሆነ ቢያንስ ለስድስት ሳምንታት እንዲያዘገዩት የዓለም የጤና ድርጅት አሳስቧል። ይህን ማሳሰቢያ ደብሊውኤችኦ የሰጠው የዚካ ቫይረስ በደምና በሌላም የሰውነት ፈሳሽ ውስጥ ቀደም ብሎ ይታሰብ ከነበረው ለበለጠ

ጊዜ እንደሚቆይ የሚያሳየውን አዲስ ማስረጃ መሰረት ያደረገ እንደሆነ አስታውቋል። ይህንን ያህል ከመረጃ ካካፈለን እንግዲህ በቀጣይ ዝግጅት ዶክተር አሸናፊ ቀጣይ ማብራሪያ ይሰጡበታል። ወደ ቀጣዩ ዝግጅታችን እናልፋለን። ቀጣዩ ዝግጅታችን ደግሞ በአየር ንብረት ለውጥ ጉዳይ ላይ የተደረገ ቃለ ምልልስ ነው።

የዓለም መሪዎች የዛሬ አምስት ወር ፈረንሳይ ዋና ከተማ ፓሪስ ላይ ተሰብስበው የተፈጥሮ አካባቢ ደህንነት ተሟጋቾች ለአመታት የታገሉለትንና በከፍተኛ ጉጉት ሲጠብቁት የነበረውን የአየር ንብረት ስምምነት አጽድቀዋል። የአንድ መቶ ሰባ ሰባት ሀገሮች መሪዎች በተባበሩት መንግስታት ድርጅት ዋና ጽህፈት ቤት ኒውዮርክ ላይ በተዘጋጀ ስነ ስርዓት ተገኝተው በስምምነቱ ሰነድ ላይ ፊርማቸውን ካኖሩ አንድ ወር ሆኗል። እስካሁን ያንን ሰነድ

የየሀገሮቻቸው የህግ አውጭና አስፈጻሚ አካላት እያጸደቁ የየራሳቸው ህግጋት አካል ያደረጉ ሀገሮች ቁጥር ግን በጣት የሚቆጠር ነው። ኢትዮጵያን ጨምሮ ያላጸደቁት ብዙዎች ናቸው። የተፈጥሮ አካባቢ ጉዳይ ተመራማሪ እና በካናዳው የካልገሪ ዩኒቨርሲቲ መምህር እንዲሁም የአቴና የምርት ሂደት ጥናትና ምርምር ሊቀመንበር ዶክተር ጌታቸው አሰፋ በተለያዩ

ተያያዥ ጉዳዮች ላይ እየሰጡን ያሉት ትንታኔ ይቀጥላል። ሰሎሞን አባተ ነው ያወያያቸው። በቅርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ በዚህ ዓመት መጨረሻ አካባቢ ዩናይትድ ስቴትስ ይህንን ህግ የራሷ ህግ ታደርገዋለች፣ ወይም ራቲፋይ ታደርገዋለች ብለው እንደሚያምኑ ተናግረው ነበረ። እርስ በቅርብ ይህንን ጉዳይ የሚከታተሉ ተመራማሪ ኖትና በእርግጥ የዩናይትድ ስቴትስ መንግስት ወይም ኮንግረሱ ይህንን ነገር ያጸድቀዋል ብለው ያስባሉ ያምናሉ?

እኔ አይመስለኝም። ነው በተለይ ያለው ተግባራዊ ሁኔታዎች ስናይ በምክር ቤቱና በፕሬዚደንቱ የነበረው ግንኙነት እስካሁን የሄድባቸው እንቅስቃሴዎች በምናይበት ሰዓት ከምክር ቤቱ በኩል ይህንን እያየ ጸድቃ በተለይ እንጠብቅ የማለት ሁኔታ ይኖራል ብዬ አስባለሁ። ማንን ነው የሚጠብቁት? አሁን ያው እንግዲህ ምርጫው ስላለ እንግዲህ ያው እንደሚታወቀው ፕሬዚደንቱ አሁን አንካሳ ዳክዬ አይነት ሆነው

በሚሰሩበት ወቅት ሌምዳክ በሆኑበት ጊዜ ይህን ወሳኝ የሆነ ዓለም አቀፍ ስምምነት እንዲያውም ለብዙ ዓመታት ሊሄድ የሚችል ስምምነት በተለይ ደግሞ በሪፐብሊካኖች በአብዛኛው በሚመራ ምክር ቤት ያ ይጸድቃል ብዬ አላምንም። ነገር ግን ምንድና አሁን አሜሪካ በዚህ ዓመት እንኳን ባትገባ ምናልባት ደግሞ ሂላሪ ክሊንተን ከሆነ የሚመጡት እንዲያውም ከፓሪሱ ስምምነት አሜሪካ የገባችው ቃል ኪዳን በተጨማሪና ጠለቅ ያለ ቅነሳ አደርጋለሁ የሚል ፍንጮች ሰጥቷል።

ስለዚህ ምናልባት ሂላሪ ከሆነ የሚመረጡት ምናልባት በዚህ ዓመት እንኳን ባይጸድቅ ጆን ኬሪ እንዳሉት መጽደቁ ያው የማይቀር ይሆናል። ሌላው ጥሩ ነገር ግን የምናየው በአለም አቀፍ ደረጃ አሁን እነ ቻይና በተለይ ቻይና አሜሪካን ትጠብቃለች የሚል ነበረ፣ ያው ስጋቱ ማለት ነው። ነገር ግን ቻይና ገበያውም

ዓለም አቀፍ ሁኔታውም የቴክኖሎጂ እድገቱም ሁሉ የሚያሳየው ቻይና በዚህ እየመራች እንደሆነ በግልጽ እንደ ራዕይ ያስቀመጠችው እንደሆነ ስለሆነ አሜሪካን ሳትጠብቅ ሲሆን ያው ኦባማም የቻይናው ፕሬዚደንትም እንዳሉት በጋራ አመቱ ሳያልቅ ለማጸደቅ ነው። ግን ቻይና ብቻውን ቢሆን እንደምታጸድቀው ያ ደግሞ ትልቅ ትርጉም ይኖረዋል። ሌላው ትንሽ እንቅፋት የሚሆነው የአውሮፓ ህብረት ነው። የአውሮፓ ህብረት በጣም በመሪነት ይመራ የነበረ ነው ለ

ከኪዮቶ ጀምሮ ከዛም በኋላ። ነገር ግን በዚህ አመት ያጸድቃል ተብሎ አይጠበቅም። ምክንያቱም ያው የተለያየ ወሰብሰብ ያለ ነገር ስላላቸው የነ ፖላንድ አቋም እየተለየ ስለሆነ እንዲ እንዲህ አይነት እይታዎች ናቸው ያሉት። እንግዲህ በሚቀጥሉት ወራት አሁን እንደ ፖላንድ አይነት ወደ አንድ ከመጡ የምታዋጣ ሀገር ትልቅ ትርጉም ያለው ሚና የምትጫወት ይመስለኛል። ሌላው ማንሳት የምፈልገው የብሪክስ ሀገሮችን ነው። ከዚህ በፊት ቅድም በእርግጥ ከመካከላቸው

ቻይናን አንስተውልኛል፣ ግን እንደ ሩሲያ አይነት እንደ ህንድ አይነት እንደ ብራዚል አይነት ሀገሮች ቀድሞ ሲያንጸባርቋቸው የነበሩ አንዳንድ ስሜቶች ነበሩ። ሌላው ዓለም የተራመደው እየበከለ ነው እና እኛ አሁን መነሳት ማንሰራራት በምንጀምርበት ጊዜ እኛን ወደታች ሊጎትተን የሚችል እርምጃ አንወስድም ወደሚል የመጠራጠር አካሄድም ሲሄዱ ነበር እስካሁን ድረስ እና በዚህ ስምምነት ውስጥ ምንድን ነው የሚሆነው የነሱ አካሄድ ብለው ያስባሉ። አሁን እንግዲህ ህንድ

የተወሰነ ፍንጭ ሰጥታ ነበረ፣ በዚህ አመት ልታጸድቅ እንደምትችል በትልቁ የራሻ ነው አሁን ራሻ ነች። አሁን ወደ ሰባት ነጥብ አምስት ፐርሰንት አካባቢ ለብክለቱ ወይም ለልቀቱ ድርሻ ያላት ናት። የራሻ አካሄድ ምናልባት ታሪክ ትምህርት ከሆነ የኪዮቶ ፕሮቶኮልም ለብዙ አመታት ምናልባት ለሰባት አመታት ተጓቶ ነው እንግዲህ መጨረሻ ላይ ያጸደቁት እና የአይነት እንዲያው ሁኔታውን አይቶ

የሌሎች አገሮች አካሄድ የስምምነቱ አሳሪነት በተግባር ላይ ምን ይመስላል እንደዚህ እንደዚህ የማየት ነገር አሁንም የምትወስድ ይመስለኛል ራሻ እና ያ ከሆነ ደግሞ ምናልባት አሁን ቅድም እንዳልኩት አሜሪካና ቻይናን ጨምረን ሌላ ዘጠና ሀገራትን ቢጨመሩ ወደ መቶም ቢሆኑ ወደ ሀምሳ ፐርሰንት ነው አሁንም ያው የሚሆነው ልቀቱ እና ወየ ራሻ ሙሉ በሙሉ እዛ ውስጥ መግባት አልበለዚያ ደግሞ ህንድና ጃፓን

አንድ ላይ ሆነው ቢገቡ ነው ሀምሳ አምስት ፐርሰንቱን ማሟላት የሚቻለው። ስለዚህ ምናልባት በተለያየ ግፊት በተለያየ ሌላ ከዚህ ከአየር ንብረት ለውጥ ጋር ባልተያያዘ እና አሜሪካ እነ ቻይናም ያው ሰጥተው የሚቀበሉት ነገር ሊኖር ይችላል ከራሺያ ጋር። እርስዎ እንደ ተመራማሪ ሲያዩት በእርግጥ ይሄ ስምምነት በሁለት ሺ ሀያ አመተ ምህረት በሚቀጥሉት አራት አመቶች ውስጥ የሚታሰበው ሁሉ ተሳክቶ ወደ ተግባር ይገባል?

ይገባል፣ ብዬ ተስፋ አደርጋለሁ። አሁን በምናያቸው ለምንድን ነው ገፊ ምክንያቶች አሉ። አሁን እንደሚታወቀው አሁን ምናልባት ለመጀመሪያ ጊዜ ነው ከአንድ ዲግሪ በላይ ጭማሪ ያሳየው የአለማችን ከባቢ አየር አማካኝ ሙቀት ያው ከኢንዱስትሪ አቤት በኋላ ማለት ነው። እዚሁ ያለውበት አልበርታ ፕሮቪንስ ካናዳ ውስጥ አይተነው ወይም ታይቶ የማይታወቅ ያልተጠበቀ ሀይለኛ የደን ቃጠሎ

ወደ ዘጠና ሺህ ሰዎችን አፈናቅለዋል። እስካሁን ወደ ከተማቸው መመለስ አልቻሉም። ሙሉ ከተማ ነው የተፈናቅለው። ይህን ስናይ በተለያየ ሀገር ደግሞ በተለያየ የአለማችን ክፍል ቆት መጥለቅለቅ አለ፣ ድርቅ አለ፣ አውሮፓ በስደተኞች መጥለቅለቅ አለ። የዚህ ከአየር ንብረት ለውጥ ጋር በሰበብነት የተያያዘ እና እነዚህ በሙሉ ደምረን ስናይ ምናልባት በፊት ከርቀት በዜናም በተለያየ ነገር ያዩት እና የሰሙት የነበሩት ሀገራት አሁን መዘዙን አደጋውን

በየሜዳቸው እያዩት ያሉ ይመስለኛል። እና ያ ሁሉ ደምረን ወደ ተግባር ይሄዳል። ግን ወደ ተግባር ሲሄድ የምን ያክል ጥቅም ይሰጣል የሚለው ነው እኔ የሚያሳስበኝ። ለምን እንዳልነው ስምምነቱ ከሁለት ዲግሪ እና ከአንድ ነጥብ አምስት ዲግሪ ከተቻለ እንገድበዋለን ቢልም ጭማሪውን፣ አሁን የምናየው ስምምነቶች ወይም ቃል የተገቡትን ስንደምር ቢያንስ ሁለት ነጥብ ሰባት

ያልፋል ጭማሪው የሙቀት መጠን ጭማሪው ማለት ነው። ከኢንዱስትሪ አብዮት ዘመን ከነበረበት ደረጃ ልክ ነው እና ሁለት ዲግሪ በጣም ጥሩ አይደለም፣ አንድ ነጥብ አምስትም መሆን አለበት የሚሉ በርካታ ሀገሮች ባሉበት ሁኔታ ጭራሽ ሁለቱንም መምታት አንችልም፣ በዛ መገደብ አንችልም። ወደ ሁለት ነጥብ ሰባት በላይ ይሆናል አሁን ያለውን ቃል ኪዳን ስንደምረው ማለት ነው እና ያ ማለት ምንድን ነው

በቦንም ይሁን በቀጣይ ውይይቶች መሮኮም በሚደረገው ያንን አሻሽለንና ከምር ያው ጠለቅ ያሉ ተጨማሪ ቅነሳዎች ቃል ካልተገቡ

ያው ስምምነቱ በተግባር ቢውልም የምንፈልገውን ማምጣት አንችልም እና ያ ነው ትንሽ የሚያሳስበኝ እና ምናልባት በሚቀጥለው አምድ አመት የምናያቸው ለውጦች ያንን ከግምት ያስገቡ ይሆናል ብዬ ተስፋ አደርጋለሁ። ከቦኑስ የሚጠበቅ ነገር አለ? ከዚህ ከሰሞኑ አሁን እየተካሄደ ካለው ጉባኤ ከሱ እንግዲህ ምንድን ነው? የቦኑ ጉባኤ ወደ ተለያዩ አጀንዳዎች ይዟል። የፓሪስ ስምምነት ጽሑፍ መሰረት አድርጎ ነው እንግዲህ እዛ ውስጥ ወደ ስልሳ ጉዳዮች አሉ ያልተፈቱ ወይም ደግሞ

በምመልኩ በተግባር እንደሚገለጹ በድፍን የተቀመጡ ማለት እና እነዚህን በዝርዝር ይወያያለሁ። ሁለት ሳምንት እዛ ውስጥ ምናልባት ተጨማሪ የቅነሳ ቃል ኪዳን ሊገቡ የሚችሉ ሀገሮች፣ ሊያሳውቁ የሚችሉ ሀገሮች የመገፋፋት አጀንዳም ተይዘዋል። ምናልባት በጣም ጠቃሚው ግን ዝርዝር አካሄዶች አሁን እንደምታውቀው ለብዙ አመታት የተነገረለት

የመቶ ቢሊዮን ዶላር በአመት የክላይሜት ፋይናንስ የተባለ አለ። እሱ እሱ የአፍሪካ ሀገራትም ሌሎችም ይጠብቃሉ እና እሱ የእሱ መዘርዝር ይወጣል ተብሎ ይጠበቃል። ከዛ በተሻለ መጠን ደግሞ አሁን ቅድም ያልከው ጥያቄ አስራ ስድስት ሀገሮች እንዲሁም ምንም አስተዋጽኦ የሌላቸው ናቸው ያጸደቁት ብዙ እና ወሳኝ ሀገሮች አመቱ ከማለቁ በፊት እንዲያጸድቁት ግፊት ለማድረግ የሚያስችል ጉባኤ ተብሎ ይጠበቀው።

ዶክተር ጌታቸው አሰፋን እናመሰግናለን። ውይይቱ አላበቃም፣ በሌላ ጊዜ ይቀጥላል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።

በዩናይትድ ስቴትስና በኢትዮጵያ መካከል ለተጀመረው የጋራ ትብብር ምስጋና የደረሰውና የደም አገልግሎት ለብዙ ሚሊዮን ኢትዮጵያውያን እጅግ ጠቃሚ ነው። የኢትዮጵያው ጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱና በኢትዮጵያ የዩኤስኤአይዲ ሚሽን ዲሬክተር ደኒስ ዌለር አዲስ አበባ ውስጥ ብሔራዊ የደም ዝውውር አገልግሎት ማዕከል ለማቋቋም በተካሄደው የግንባታ ጅማሮ ስነ ስርዓት ላይ ተገኝተዋል።

አዲሱ ማዕከል የኢትዮጵያው ጤና ጥበቃ ሚኒስቴር የደም ልገሳ ለማግኘትም ሆነ የደም ምርመራ ለማካሄድ ፈርቀዳጅ በመሆኑ ወደ 26 ሚሊዮን ኢትዮጵያውያን ሊገለገሉበት እንደሚችሉም ታውቋል። በ5300 ካሬ ሜትር ውስጥ የሚገነባው ተቋም የዋናውን ጽህፈት ቤት ቢሮዎች፣ የደም ዝውውር አገልግሎት መስጫዎችን እንዲሁም የተለያዩ የስብሰባና ልምምድ ማድረጊያ ቦታዎችን ያካትታል።

ኢትዮጵያ ውስጥ የደም ዝውውር አገልግሎትን ማስፋፋትና ማሳደግ ያስፈለገበት አንዱና ዋነኛ ምክንያት በደም ዝውውር የሚመጣውን የኤችአይቪ ቫይረስ መስፋፋትን ለመቀነስ እንደሆነም ተመልክቷል። በአዲሱ ማዕከል ደም ከተቀዳ በኋላ ሠራተኞቹ የኤችአይቪ ምርመራንና ሌላውን ለይተው ለመስራት ያስችላቸዋል። በሥነ ሥርዓቱ ላይ የዩኤስኤ አይዲው ሚስተር ወይለር ሲናገሩ

በኢትዮጵያ የደም ዝውውር አገልግሎትን ማሻሻል ያስፈለገበት ዋና ምክንያት በወሊድ ጊዜ የሚደርስን ሞት ለመቀነስ ነው ብለዋል። አክለውም ኢትዮጵያ ውስጥ በወሊድ ጊዜ ለሚደርሰው ሞት የደም መፍሰስ ዋናው ሰበብ በመሆኑ ይህ አደጋ በደም ዝውውር አገልግሎት ሊወገድ ይችላል ብለዋል።

የኢትዮጵያ ጤና ጥበቃ ሚኒስቴር ይህንን ዕቅድ ለወራት ሲያጠና ቆይቶ እነሆ አሁን ብሔራዊ የደም ዝውውር አገልግሎት ማዕከል ግንባታ እንዲጀመር በማስቻሉ ሚስተር ዌለር አመስግነዋል። የተቋሙ አቅም ደብሊው ኤች ኦ ማለትም የዓለም ጤና ድርጅት ከኢትዮጵያው ጤና ጥበቃ ሚኒስቴር ከሚጠይቀው መስፈርት በ25 ከመቶ የሚሆነውን የሚያሟላለት ሲሆን በከተማና በገጠር አካባቢ የሚደረገውን የደም ዝውውር አገልግሎትን መቆጣጠር ያስችለዋል።

በአምስት ሚሊዮን ዶላር ወጪ የሚገነባው ማዕከል የተረዳው በዩናይትድ ስቴትስ ፕሬዚዳንት የኤድስ አጣዳፊ ድጋፍ ሰጪ መርሃ ግብር ማለትም ፔፕፋር ሲሆን ዩኤስኤአይዲ ግንባታውን በቀጣዮቹ ሁለት ዓመታት ውስጥ ያጠናቀቃል። ዩናይትድ ስቴትስ ይህን ከጤና አገልግሎቶች አንዱ በሆነው ዘርፍ ከረጅም ጊዜ የጋራ አጋሯ ከኢትዮጵያ ጋር በመስራቷ ትኮራለች።

የሰማችሁት ርዕሰ አንቀጽ የአሜሪካን መንግስትና የተቋማቱን ሀሳቦችና መልእክቶች የሚያንጸባርቅ ነው። አስተያየት ካለው እንዲጽፉለት የርዕሰ አንቀጽ ክፍሉ ይጠይቃል። አድራሻው ኤዲቶሪያልስ ቪኦኤ ዋሽንግተን ዲሲ 20237 ዩኤስኤ ነው። ሁሉንም የቪኦኤን ርዕሰ አንቀጾች በቪኦኤ ዌብሳይት ርዕሰ አንቀጾች ወይም ኤዲቶሪያልስ ዋና ገጽ ላይ ማግኘት ይችላሉ። የዌብሳይት አድራሻው

voanews.com slash editorials ነው። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። ቀደም ሲል ገልጸን የነበሩ አስተያየቶቻችሁን በነገ ምሽት እናቀርብላችኋለን። አሁን የትግርኛ ዝግጅት ይቀጥላል። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህናደሩ ደህናደሩ